የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ከትላንት እስከ ዛሬ በሀገሪቱ የወጡ ህጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ህግ አስታወቀ። በተለይ ቀደም ብሎ የወጡትን ቅድም እንዳልኩኝ ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉ እና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል። የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ናቸው። ዝርዝር ዘገባ ይኖረናል። ወደ ኦሮሚያ፣ ደቡብ፣ ሀረርና መቀሌ አምርተን ዘገባዎችን እናስደምጣቸዋለን። የተጠናቀቀው የ2018 የአውሮፓ ዓመት ለጠፈር ጉዞና ለምርምር ብዙ ስራ ያስተናገደ አመት ሆኗል፣ እንዳስሰዋለን ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ እቋት ከ1934 ዓ ም እስከ 2010 ዓ ም ባለው ጊዜ የወጡ ህግጋትንና ደንቦችን የያዘ መሆኑም ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲ አሰራርም ለተገልጋዮች ቀላል፣ ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። በኢትዮጵያ የወጡ ሕጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ሕግ የተሰጠው መግለጫ ግን ይህ ችግር መቃለሉን፣ ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ እንዳሉት አዋጆች ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል። የኤፍዲዲ ጠቅላይ አቃቤ ሕግ ከ1934 ዓ ም ጀምሮ እስከ 2010 የወጡ ሕጎች አሉ። እነዚህ ሕጎች አንደኛው በተቻለ መጠን በብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይህን ሕግ ማግኘት የሚችልበትን ስርዓት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በተጨማሪም ሕጉ እንኳን የሚሸጥ ቢሆንም ሁሉም ሕጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉ ና ሁሉንም ህጎች ስለሚያስፈልጉ እና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል። ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስታውሰዋል። ጠቅላይ አቃቤ ህግ ይህን ሶፍትዌር እና ድረገጽፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም ለተለያዩ ተቋማት እንኳን ለሌሎች ተቋማት እቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቤ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ሄዶ ፍትህ በተሳለጠ እና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረሰቡ አጠቃላይ ከፍትህ ስርዓቱ ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው ይህ ሶፍትዌር ለእለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግና በህጉ ላይ የሚታዩት ንጽቶችንም አውጥቶ ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው ስለዚህ ጠቀሜታው ዘርፈ ብዙ ነው ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው የፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሙሉቀን አማረ ለአሜሪካ ድምፅ ያስረዱት ደንበኞችን በፍጥነት ከማስተናገድ አንጻር በመስሪያ ቤታቸው የተደረሰበትን ደረጃ ያስታወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል። በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት የውክልና አገልግሎት ወደ ተቋሙ ሲመጡ ወደ ተቋሙ ሲመጡ በነበረውም አሰራር ቢሆን ማለት ነው። ጊዜን ከማሳጠር አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከ5 ደቂቃ አይበልጥም ነበር። ተቋሙ ጋር ከደረሱ በኋላ ሁኔታው ተሻሽለው ነበር ተሻሽለው ነበር በማንዋል አላሰራርም ግን ትልቁ ይሄ ጥሩ መሻሻል ካሳዩ መንግስት መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታችሁ ያው ባለጉዳዮች ከማስተናገድ አንጻር ልክ ነው። አሁን በዋናትነት ይሄኛውን በኢንተርኔት ወጪውን የቀነስንለት፣ ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጭም ሲያጠፋ የነበረው ውል ለማጻፍ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 15 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከእኛ ተቋም ውጭ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና ለውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎዎች ሊሆኑ ይችላሉ። እነዚ ሲሆን የመብት ትክክለኛ ባለንብረት ስለመሆኑ የሚያገልጽ ማስረጃ እና መታወቂያ ብቻ ነው ይዘው የሚመጣው ማለት ነው። ኢትዮጵያውያን ሊሆኑ ይችላሉ፣ ትውልድ ኢትዮጵያውያን አሁን ቅድም ለምሳሌ ንብረት ማስተላለፍ ሚል ስለጠቀሱ ነው ይህን አገልግሎ መጠቀም ይችላሉ። ምክንያቱም ፊርማዋ አለች በመሀል እንግዲህ እሷ በሌለችበት ሁኔታ ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም ክልና መስጠት ለመዋዋለም እድሜው መድረስ ስላለበት ከመታወቂያ በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜ ብቻ ሳይሆን ሌሎች ከአእምሮ አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጭም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው፣ ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነው ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥቶ ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደ እኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው። ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል፣ ወይም የሴትየው መምጣት ግድ ይሆናል ማለት ነው። ፎርሞን ግን ባሉበት ሀገር ሆነ አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ። ይችላሉ። ፎርሞን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ አስራ አምስት ቀን አለ ብለው አስራ አምስት ቀን አለ በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በአስራ አምስት ቀን ውስጥ ማሻሻል ይችላል። በዛሬው ጋዜጣ ሚዲያ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል። ዛሬ በዚህ መልኩ መግለጽ ያስፈልግበት አገራችን በለውጥ ሂደት ላይ ነች ያለችው። ይህን የለውጥ ሂደት በተግባር በማገዝና ለውጡ የሚታይ ህብረተሰቡ ከሚፈልገው ከዕለት ተዕለት ስራው ጋር ተያያዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችን በዚሁ ለህብረተሰቡ በተሳለጠ እና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው። በፌዴራል የሰነዶች ማረጋገጫ እና ምዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሚያ የስነ ምግባርና ጸረ ሙስና ኮሚሽን ከ71 ሚሊዮን ብር በላይ ንብረት መዝብረዋል ያላቸውን ሰባ ሰባት ሰዎችን በቁጥጥር ስር መዋሉን ገለጸ። ኮሚሽኑ ሌሎች ተመሳሳይ ውሳኔ የተሰጠባቸው መዝገቦች መኖራቸውን እና ሌሎች ላይ ደግሞ ተጨማሪ ምርመራ እየተደረገ መሆኑን አስታውቋል። ሙክታር ጀማል ከኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አበበ ከበደ ጋር ቃለም ጥይቅ አድርጓል። ለጥያቄው መልስ ስለ መዝገቡ በመግለጽ ይጀምራሉ። ባለፉት አስር ቀናት ውስጥ በአካሄድናቸው ኦፕሬሽኖች ምርመራ ካጠናቀቅንባቸው መዝገቦች መካከል በአስሩ ላይ ወደ ሰባ አምስት ሰዎች ቁጥጥር ስር ውለዋል። ከነዚህ መካከል ደግሞ ሰባ አንድ ሚሊየን ማለት እነዚህ ሰዎች ሰባ አንድ ሚሊየን ያህል በመንግስትና በሕዝብ ላይ ጉዳታ ደርስናል የሚል ነው ምርመራችን የሚያሳየው ይሄ ምርመራ ብቻ አይደለም። ሌሎች ደግሞ በሂደት ላይ ያሉ ከሀያ የማያንሱ በጣም ትላልቅ መዝገቦች ላይ ምርመራ እያካሄድ ምና ያለ ነው በዚህ ምርመራ በአጠቃላይ የደረሰው የንብረት ውድመት ወይ ደግሞ ለሕዝብ ሳይሆን ለግል ውሏል ብሎ ኮሚሽኑ ያጣራው የንብረት መጠንና ተጠርጣሪዎቹ ማንነትና ደረጃ ምንድን ነው የሚመስለው? የሰዎቹ ማንነት ደግሞ ያው በክልል ደረጃ በተለያዩ ኃላፊነቶች ላይ ያሉ እንደዚሁም ከአሁን በፊት በክልል የነበሩ እና አሁን ደግሞ አንድ ሁለት ሶስት ሰዎች ወደ ፌዴራል እና ወደ ተለያዩ ተቋማት ገብቶ እየሰሩ ያሉ አመራሮች ናቸው። እንደዚሁም ከነሱ ጋር ትስስር የፈጠሩ ተመሳጥረዋል ተብሎ የሚጠረጠሩ ነጋዴዎች እና ባለሀብቶችም የሚገኙበት ናቸው። የሙስና ፍሬ ነው ተብሎ የተጠ የተጠረጠረ ሀብት እንዳይንቀሳቀስ እና ለሶስተኛ ወገን እንዳይተላለፍ የታገደ ንብረት አለ። በአስራ ስምንት የቤት ስራ ማህበራት በተጭበረበረ ሰነድ እና በከተማው ነዋሪ ያልሆኑ ሰዎች ሶስት መቶ ስልሳ ስድስት የሚሆኑ ናቸው። ወደ ሰባት ሄክታር የሚጠጋ መሬት ለመውሰድ ያደረጉት ሙከራ ኮሚሽኑ ስለደረሰበት እንዳይተላለፍ አድርጓል። ይሄ ወደ ሁለት ነጥብ አራት ቢሊዮን ብር ያወጣል። ወደ ፍርድ ቤት አቅርበን በሽኖ ማለት የገጠር ከተማ ነች። ፋይፍ ስታር ሆቴል ይሰራለሁ ብሎ እውነተኛ ኢንቨስትመንትን የሌላቸው በተለያየ ጊዜ ፌሮዎችን ከውጭ በማስገባት ከመንግስትን የውጭ ምንዛሪ በማግኘት ከከተማው አመራር ጋር በመመሳጠር የሰሩት ስራ ለመንግስት ገቢ እንዲደረግ ተደርጓል። በዚህም ወደ አስራ ስድስት ሺ መቶ አስራ ዘጠኝ ቶን ፌሮ እንደዚሁም ስድስት ነጥብ ስድስት ሄክታር መሬት ለመንግስት እንዲመለስ አድርገናል። ይሄ እንደዚሁም ደግሞ በአሁኑ ዛሬ በሰጠነው መግለጫ ላይ ደግሞ ያሉ አስር ሰዎች ያልገቡ መኪኖችንም ጭምር መኪኖቹ ይገባሉ ተብሎ፣ ነገር ግን ምንም መኪና ሳይገባ ደረቅ ቼክም እየተሰጠ በሌላ መንገድ ደግሞ ቢድ ጋራንቲ ሳይሰጥ የሚመለከት ክስ ነው። ይሄን ይመስላል። እስኪ ኮሚሽነር፣ በተለይ ብዙ ጊዜ ይነሳ ያለው በክልሎችም ሆነ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽኖች ላይ ኮሚሽኑ አንድ ትላልቆችን ዋና ዋናዎቹን ሳይሆን ቅርንጫፉ ላይ ነው የሚያተኩረው፣ የሚል ረዘም ያለው ወቀሳ ይነሳል። ሌላኛው ደግሞ ሰዎችን በሌላ ርዕስ ሲፈለጉም መያዣ ርዕስ የሚሆነው ሙስና ነው የሚባል የከረመ ወቀሳ አለ። የአሁኑ አሰራራችሁ ምን ያህል ከዚህ የጸዳ ነው? ግንዱ ስር ደርሷል ከቅርንጫፉ ዘሎ። እንግዲህ አሁን የገለጽኩለት ሰዎች በክልል ደረጃ በዋና ዳይሬክተርነት ኤጀንሲ በቢሮ ኃላፊነት እየሰሩ ያሉ፣ ሁለተኛው ደግሞ ኃላፊነት ያለባቸው እና ከፍተኛ አመራሮችም ያሉበት የስራ ሂደት መሪዎች ያሉበት ትልልቅ ባለስልጣናት ናቸው። በመሰለም ሁለተኛው ደግሞ አመራር ይሁን ቅርንጫፍ ይሁን ግን እንግዲህ ግን የተባለው ዋናው አመራር ለማለት ተፈልጎ ይመስለኛል። ቅርንጫፎቹ ደግሞ ያው ባለሙያዎቹ ሚባል ተፈልጎ ይሆናል። ሁለተኛው ደግሞ ትልቁ ማለት ግራንድ ኮራፕሽን ጠጥቶ ወደ ፔቲ ኮራፕሽንን ያዘነብናል ለማለት ተፈልጎ ይመስለኛል። አሁን ያነሳናቸው ኬዞች በዋናነት በጣም ትልልቆች ናቸው። ሙስና ያው መጠኑ ለያይ እንጂ ያው ሌብነት ሌብነት ነው። ኮሚሽነር አበበ ከበደ የኦሮሚያ ስነ ምግባርና ፀረ ሙስና ኮሚሽን ኮሚሽነር ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር ለማድረግ ፈቃደኛ በመሆነው በአድማጮች የስም በጣም አመሰግኖታለሁ። እኔም በጣም አመሰግናለሁ። ወደ ተከታዩ ዘገባችን ነው የምናልፈው። በፌዴሬሽን ምክር ቤት አፈ ጉባኤዋ ወይዘሮ ኬሪያ ኢብራሂም የአማራ ሕዝብ የማንነት ጥያቄ የለውም መባሉ ምክር ቤቱ ገለልተኛ አለመሆኑን እና እየተመራ ያለውን በህወሓት እጅ መሆኑን ማሳያ ነው ሲሉ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ገለጹ። ኮሎኔሉ ይህንን ያሉት የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት እና የፌዴሬሽን ምክር ቤት አፈ ጉባኤዋ ወይዘሮ ኬሪያ ኢብራሂም ከሰሞኑ አዳማ ከተማ ላይ ፌዴራሊዝም እና ማንነት በሚል ርዕስ የፌዴሬሽን ምክር ቤት ባዘጋጀው የውይይት መድረክ ላይ ነው። በአገሪቱ ሕጋዊ የማንነት ጥያቄ ያቀረቡና እውቅና ያገኙ የኦሮሚያና የደቡብ ክልል ብቻ ናቸው ማለታቸውን ተከትሎም ነው የአማራ ዴሞክራቲክ ፓርቲ አዴፓን ጨምሮ አንዳንድ ምሁራን ደግሞ የአስተዳደር የወሰንና ማንነት ጉዳዮች ኮሚሽን መቋቋም ትክክል መሆኑን አምነው ኮሚሽኑ ካለ ህወሓት የፖለቲካዊ ትብብር በሰላማዊ መንገድ ውጤት ሊያመጣ አይችልም እያሉ ነው። በተካሄዱ ውይይቶች ሕብረተሰቡ በመልካም አስተዳደርና ልማት ያሉትን ችግሮች ነግሮናል ያሉት ደግሞ ምክትል ርዕሰ መስተዳደሩ ናቸው። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች። በኢትዮጵያ ባለፉት 27 ዓመታት በማንነት ላይ ያተኮረ የፌዴራሊዝም ስርዓት በመገንባቱ ዛሬ ዜጎች በመረጡት ስፍራ የመኖርና የመስራት መብታቸውን ተነፍገው እኔ የተናገርኩትን ቋንቋ ካልተናገርክ አብረኸኝ አትኖርም የሚል አስተሳሰብ እንዲፈጠር በር ከፍቷል ይላሉ የሕግ ባለሙያው ረዳት ፕሮፌሰር ዘርሁን ይመር በአዳማ ከተማ ላይ የፌዴሬሽን ምክር ቤት ባዘጋጀው የፌዴራሊዝምና የማንነት አውደ እሪ ላይ ያቀረቡትን ጥናት ጠቅሶ የአማራ ቴሌቪዥን እንደዘገበው ከፌደራሉ ህገ መንግስት በፊት ኦሮሚያ የሚባል ክልል እንዳልነበረ አካል ነው። አማራ የሚባል ክልል እንዳልነበረ አካል ነው። ከህገ መንግስቱ በፊት ግን ኦሮሞ የሚባል ህዝብ ነበረ። አማራ የሚባል ህዝብ ነበረ። ወላይታ የሚባል ህዝብ ለዘመናት የኖረ ህዝብ ነበረ። በዚህ መድረክ ላይ ታዲያ የህወሀት ስራ አስፈጻሚ ኮሚቴ አባል እና የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደተናገሩት እስካሁን በሀገሪቱ የማንነትና የወሰን አስተዳደር ጥያቄ በህጋዊ መንገድ ያቀረበው እና እውቅና ያገኘው የኦሮሚያ እና የደቡብ ክልል ብቻ ነው። እውቅና ላገኙ ክልሎችም በዚህ አመት ምላሽ ያገኛሉ ብለዋል። ቤንሻንጉል ጉሙዝ ክልል ሲም ስላላችሁ ጋምቤላ የለም፣ ሶማሊያ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። እንደዚህ የክልል ስራዎች ናቸው። እነዚህ ግን ፌዴሬሽን ነው እየተጠየቀ ያለው። ይህ ዜና በአማራ ቴሌቪዥን መተላለፉን ተከትሎ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ምላሽ ሰጠዋል። የወልቃይትና የራያ ጥያቄ ከአማራ ሕዝብ አልፎ የኢትዮጵያ ሕዝብ መሆኑ ይታወቃል። በአፈጉባኤ ደረጃ ሆነው ወይዘሮ ኬሪያ ይህንን መናገራቸው ከዚህ በፊት በተደጋጋሚ ስንናገር የቆየውን ፌዴሬሽኑ ገለልተኛ አይደለም፣ እየተመራ ያለው በህወሀት እጅ ነው የሚለውን ሀሳብ ያጠናክራል ይላሉ። ወይዘሮ ከሪያ እብራሂም እኮ ፌዴራል መንግስትን ኃላፊነትና ግዴታ ሳይሆን የህወሀትን ኃላፊነትና ግዴታ ብቻ ለመዋጣት አሁንም እነዚህ የወሰን ጥያቄና የማንነት ጥያቄ በመካድ መልሱን ወይም ጥያቄውን ለማዳፈን ፈልገው ነው ይህንን ሀሳብ ያሰጡት። እሳቸው ፌዴሬሽን ብቻ አይደለም መላይ ያወቀው ጥያቄ ነው። እኛ ጊዜ ፊት መግለጫ ሰጠናል። ፌዴሬሽኑ ገለልተኛ አይደለም። ስለዚህ የትግራይን ጉዳይ እኛ ለህወሀት እየከሰስን የህወሀት ባለስልጣን ሆነው መፍትሄ ይሰጡናል፣ ይዳኙናል ብለን እንደማናስብ ለፌዴሬሽን ምክር ቤቱም ገልጸናል። ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጸናል። ትግራይን ስለሚነካ ህወሀትን ስለሚጎዳ ብቻ የወልቃይት ጠገዴ የራያ ጥያቄዎችን አንዴ መሬቱም ትግራይ ነው፣ ህዝቡም ትግራይ ነው ብሎ መግለጫ ሰጥተዋል። ሁለተኛውን ደግሞ በአማራ በትግራይ በአፋርም የማንነት ጥያቄ አልቀረበም ብለው ሲያቀርቡ ምንድን ነው ምናልባት ግን አስቦ መናፈር ይገባቸው ነበር። የወልቃይ የጠገዴ የራያ ጥያቄ የለም ሊዳፈን ይችላል ብለው አስቦ ከሆነ የአማራ ህዝብ ደግሞ በህግ ጠይቆ መመለስ ካልቻለ በራሱ ትግል ያስመልሰዋል ብለን ነው እኛ ምናስበው። በወቅቱ የክልሉ ከፍተኛ አመራር የነበሩና በአሁኑ ሰዓት የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት የፖለቲካ ተንታኝ አቶ ችቹ አለባቸው ከሶስት ዓመት በፊት የወልቃይት የማንነት አጠያቂ ኮሚቴ ወደ ትግራይ ክልል ሲሄድ አስታውሳለሁ፣ የሰነዱም አንድ ኮፒ ቅጅ እጄ ላይ ያለ ይላሉ። እኔ በዚህ ጉዳይ ላይ ራሴ የማጠናው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች በ ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው ጥያቄያቸው ምን እንደሆነ በአይኑ ወስደች ማመብ ትቻያለች በእጅ ያለው ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አደርሰው እነዚህ የተቀበሉ አካላትም ፈረመው ተቀሙ። ለምሳሌ አሁን እንደማየው ከሆነ የትግራይ ክልል መስተዳደር ስልካቸው አለ፣ የተቀበለው ሰው አለ፣ የፈረመው አለ። ይኸው ስልኩ የትግራይ ህወሓት ጽሕፈት ቤት ራሱ የተቀበለው ሰው በረካ የሚባል አለ። ስልክ ቁጥሩ ሆን ነት እዚህ ላይ ተቀምጧል። ለትግራይ ክልል ሰብዓዊ መብት ኮሚሽን የተቀበለው ሰው አለ ስልካቸው ይው። መጨረሻ ላይ ተረስቶ ኋላ የተስተካከለው ለትግራይ ክልል ምክር ቤት። ምክር ቤት ደግሞ የሚባላል ይህም ታየዋለ ፍስሀ የሚባል ቀኑ ይኸው ስልክ ቁጥራቸው ይው። ስለዚህ ከህጉም በላይ ሄዶ ነው የወልቀየት ጥያቄ ለህወሓት ጽፈት ቤቱ ላይ ጨመሩ ያለ ህወሓት በህጎ ፍቃድ እንደማይሆን ስለሚታወቅ ማለት ነው። ይህን አፍነው እንዳስቀሩ ለፌዴሬሽን ምክር ቤት በተባለው ጊዜ ማስተላለፍ ነበረበት። የህወሀት መንግስት አላስተላለፈውም። ወይዘሮዋ ሲናገሩ የሰማሁት ግን ድርጅታቸው የወሰነውንና የሚያውቀውን ሰነድ አላውቀውም ማለት አስተዛዛቢ ነው። የማዕከላዊ ኮሚቴ ናቸው፣ ከፍተኛ መረል የነበሩ ሰዎች ናቸው። ይህ ሰነድ ወጃቸዋል። አሁን እሳቸው ሲጠቅሱ የሰማሁት የእነዚህ ክልል፣ የኦሮሚያ ደቡብ ምናምን ቀርቧል ነው ያሉ። ያለ ህወሀት ስለፈለገው ቀርቦ ምላሽ እንዳገኝ እናያውቃለን። የወልቃይት ሰዎች ወይም አማራዎች ህጉን ተከትለው ጥያቄውን አላቀረቡም ማለት አይደለም። ይህን ጥያቄ አቅርበን መልስ አጣን ብለው ወደ ፌዴሬሽን ምክር ቤት ሄደዋል። ፌዴሬሽን ምክር ቤት ደግሞ በወቅቱ መጀመሪያው ያለው አባት የሚባሉ ነበሩ። ይህ ጉዳይ መፈታት አለበት እሱም ሰነዱ በጅ አለ ብሎ መልስ ሰጥቷል። ለትግራይ ክልል ወይዘሮ ኬሪያ ደግሞ እንደመጡ ይህን አጠፉና የቀረበ ህጋዊ ጥያቄ የለ ይህንን ተከትሎ በቅርቡ በህዝብ ተወካዮች ምክር ቤት ስለጸደቀው የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋምን አስመልክቶ የአማራ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ ኃላፊ ከሆኑት ከአቶ ደሴ ጥላሁን ጋር ቆይታ አድርጌ ነበር። አቶ ደሴ እንደሚሉት የኮሚሽኑ መቋቋም በተለይ በውልቃይትና በራያ አካባቢዎች ለሚነሱ የወሰንና የማንነት ይከበርልኝ ጥያቄ መልስ እንደሚሰጥ ባዴፓ ይታመናል። የኮሚሽኑ የጥናት መነሻ የነባር ህዝቡን ፍላጎትና ታሪካዊ ዳራ ላይ ያተኩራል ብለን እናምናለን ይላል ይላሉ። ይህንን ኮሚሽን መቋቋም የምናየው በተጨባጭ በወልቃይትም በራያም አካባቢ የሚነሳውን የህዝብ ጥያቄ ምላሽ ከመስጠት አንጻር ይሄ ኮሚሽን ህብረተሰቡን በነፃነት ገብቶ በማወያየት ሊሆን ይችላል። በዘላቂነት ጥናትና ምርምር በማድረግ ሳይንሳዊ የሆነ መፍትሄ ለኢትዮጵያ ያመጣል ብለን እናምናለን። ጥያቄውን የለም ብሎ በማድበስበስ በህገ መንግስቱ ምላሽ ተሰጥቶ ያደረ ነው በሚል በተጨባጭ መሬት ላይ ያለውን የህዝብ ጥያቄ ማፈን የሚቻል አይደለም። ከተወሰኑ ዓመታት በፊት በሰፋሪ መልክ የመጡ ምናምን ሳይሆን በአካባቢው ከመጀመሪያው ጀምሮ የሚኖሩ ነዋሪዎች የወልቃይት ህዝቦች አሉ። መጀመሪያ እነዚህ ህዝቦች በነፃነት ጥያቄያቸው ምንድን ነው በሚል ሊሰሙ ይገባል። ታሪካዊ ሁኔታዎች እዚህ ውስጥ ግምት ውስጥ መግባት መቻል አለባቸው። ህገ መንግስቱ የህዝቦችን ታሪካዊ ትስስር ግምት ውስጥ ያስገባ መስፈርት አላስቀመጠም። ሁለተኛ የህዝቦች ፍላጎት አልተጠየቀም የምንለውም ለዚህ ነው። ህገ መንግስቱ የህዝቦችን ፍላጎት አካትቻለው ይበል እንጂ በአንቀጽ 46 ንዑስ ቁጥር ሁለት መሰረት በ1984 ግን እነዚህ አካባቢዎች ሲካለሉ ማንም የጠየቃቸው የኢህአዴግ አባል ድርጅቶች ሊቀበሉት የሚገባ የወሰን አቅጣጫ ነው። ስለዚህ ህወሀትም ቢሆን ይህን ተቀብሎ ለሚወሰኑ ውሳኔዎች ተባባሪ መሆን አለበት። የፖለቲካ ተንታኝ የሆኑት አቶ ችቹ አለባቸው በበኩላቸው የኮሚሽኑ መቋቋም ትክክለኛ መሆኑን አምነው፣ ህግ ያለ ጠንካራ የፖለቲካ ውሳኔ ዋጋ የለውም፣ የህወሀት የፖለቲካ ፍላጎት ካልቀረ በስተቀር ኮሚሽኑ ውጤት ሊያመጣ አይችልም ይላሉ። የዚህ ኮሚሽን መቋቋም አስተዋጽኦ ምንድን ነው? እውነት ፈልጎ ለሚመለከተው አካል ያቀርባል። የፌዴሬሽን ምክር ቤት እዚህ ተነስቶ ከፓርላማው ጋር ሊነጋገርበት ይችላል እና የመወሰን ስልጣኑ አሁንም ቢሆን በዚህ አካል እንዳልሆነ መታወቅ አለበት። ምንድን ነው ችግሩ የተነሳበት ምክንያት? ለዚህስ የሆነው መፍትሄ ምንድን ነው? ይህንን በማድረግ ለሚመለከታቸው አካላት ያቀርባል። የሚመለከታቸው አካላት ደግሞ የፌዴሬሽን ምክር ቤት እና ፓርላማ ነው የሚሆኑት። ስለሆነም የውሳኔ ጉዳይ የዚህ አካል እንዳልሆነ መጀመሪያ መታወቅ አለበት። ፖለቲካዊ ፍላጎት ካልተጨመረበት ብቻውን አይሰራም። ለዚህ ተባባሪ የሆነ ህወሓት የሚባል ኃይል ፈቃደኛ ስላሉ እንዳያችሁ ተቃውሞታል። በህጉ መውጣት ላይ መቃወም ነገ አንድ እርምጃ ወደፊት ስትቀጥል ነገር አለ ማለት ነው። መንግስት ኃይልን ተጠቅሞ ሊያስፈጽመው ይችላል። መጨረሻ ላይ ህግን የማስፈጸም ስልጣን ስላለው አሁን ያለው መንግስትምና የኢትዮጵያ ህዝብ የሚፈልጉት ጉዳዩ በሰላም እንዲያልቅ ነው። በሰላም እንዲያልቅ ግን የህወሀት ተባባሪ ሆኖ መገኘት ማይታለፍ ጉዳይ ነው። የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋም በአማራና በትግራይ ህዝብ መካከል ያለውን የማንነትና የወሰን ውዝግብን ይፈተዋል በማለት የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያ ካሳን ለማግኘት በተደጋጋሚ ያደረግኩት የስልክ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የጠቅላይ ሚኒስትር ጽህፈት ቤት በአስተዳደር ወሰንና ማንነት ጉዳዮች ኮሚሽን መቋቋም ዙሪያ በድረገጹ ባሰፈረው ጽሁፍ ላይ የአስተዳደር ወሰንና ማንነትን በተመለከተ እየተነሱ ላሉ ጥያቄዎች በህገ መንግስቱ ምላሽ አግኝቷል በሚል ጥቅልና የግብር ይውጣ አያያዝ ጋር በተገናኘ ጥያቄዎቹ ለሚመለከተው ክልልና የፌዴሬሽን ምክር ቤት በቸልታ ሲታይ መቆየቱ የሀገሪቱን ህልውና አደጋ ላይ በመጣል ላይ ይገኛል ሲል አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። መቀሌ ከተማ ውስጥ ምድረ ገነት ተብሎ በሚጠራው አካባቢ ህገወጥ ተብለው ከስምንት ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑም እንዳስከፋቸው ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶቻቸውን አሻራ ለማጥፋት ነው ብለዋል አቤቱታ ባዮቹ የመቀሌ ነዋሪዎች። ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አንድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመላክቷል። ሙልጌታ ጽብሃ ከመቀሌ ተጨማሪ ዘገባ አለው። ወይዘሮ ሙሉ እምባይ በመቀለ ከተማ ሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ ም ቤት ገዝተው ከ9 ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ። ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መሥዋዕት የከፈሉ የካሳ ተሰብታቸው የካሳ ብለው ነው ሰጡን ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አባሎች ሰባት አባሎች የፈረሙለትን ደብዳቤ ከነ ማህተሙ አድርገው በአስተማማኝ አድርጎ ነው ይሸጡልን እኛም እናውቀው የለን ህዝብ የሸማቸው የቀቢል አስተዳዳሪዎች ናቸው አሁን ቤቱን ተረክበን እየኖርን እየወለድን ልጅ ልጆች እያስዳርን እያለ ከዛ በኋላ ይላሉ ወይዘሮ ሙሉም። መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ.ም ግብረ ኃይል አሰማርቶ በኃይል አፈረሰው። በዚያን ጊዜ በአካባቢ 227 ቤቶች መፍረሳቸውንም ተነግረዋል። ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑን ነው የሚገልጹት። ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለእኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው? በማለት ደግሞ ይጠይቃሉ ወይዘሮ ሙሉም በገበሬዎች ማህበር ይዞታቸው ነበር። ካሳ ይገባቸው ነበር። እሳቸው ሽጦ ከኛ ጋር ተካሱ። አሁን ያ መሬት በነጻ ሊወስደው ነው መንግስት። ለእኛ ምን ያስብልናል? ይህ ነው የጨነቀን። አሁን ያ መሬት የእኛ ነው ወይስ የገባሮች ነው? ወይስ መንግስት አጭበርብሮ በነፃ ሊዘርፈን ነው? ሌሎች ያነጋግርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ ዓመታት የኖርንበት ቦታ መጀመሪያውኑ ሕጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውን ይገልጻሉ። አቶ ህንፃ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን እየተንቀ እየተንቀሳቀስን እያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ። ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን አስነስተው አድራሻውን እንዳይገኝ ማስረጅ እንዳይገኝ ነው ዶዘር አዝዘው እንደዚህ ማፍረስ የጀመሩት። አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረገ ያድርግ ቢፈልግ ይግደልን ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሸራችን ዘርግተን አዛ መኖር ነው የምንመርጥ። የፈለግነ የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረ ታፈርም ስለ ጉዳዩ ጠይቀናችኋል። ህጋዊ አይደሉም ተብሎ ከዘጠኝ ዓመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል። በዚህም መሰረት ህገ ወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል። በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዶዘር አስገብተን እየጠረግና ያለ ነው ብለዋል። ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ እያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ የተሰጥቶበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም። እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ አሉ። በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደርን ነው ማለት ነው። ዘጠኝ ዓመታት ሙሉ በቦታው ሲኖሩ ህገ ወጥ ነው ሳይባሉ የቆዩት ለምንድን ነው መንግስት መጀመሪያውኑ ለምን አላገዳቸውም በማለት ለአቶ ገብረ ጠይቀናቸዋል። ለብዙ ዓመታት ሰው ሲኖርበት ዝም ሊባል አይገባም ነበር። ቤቶቹ እንዲፈርሱ በተደረገበት ጊዜም የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስደዋል ሲሉ ገልጸዋል። አሁን ተገያጅ ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶኩመንቶች አሉ። ስለዚህ ለተጋይ ተብሎ ኦሪጂናል የለውም በዛ ዶኩመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዚ አይነት የእነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይተው ብሎ የተሰጠን አለ እያሉ የሚሰጡ ሰዎችም አሉ። በህግ ተጠያቂ የሆኑ ሰዎችም አሉ። እንደዚህ አይነት የማይገባቸው ወረቀትን፣ ድጋፍን እየሰጡ ለአመራሮችም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጭ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጭ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው። እውነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብለዋል። ዋና አስተዳዳሪው ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን እንደግ ደግሞ ሞክቢሊያ ቢሮ ነው። የስርጭት መሀንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ኩን ራዲዮ